ኢኮኖሚው አለ ፕሮፌሰር መላኩ ጎብዬ። በጣም አመሰግናለሁ ስለ ትብብሩ። ኢትዮጵያን ጨምሮ በ24 አገሮች የጸደቀው የአፍሪካ አህጉራዊ ነፃ የንግድ ቀጠና ባለፈው ሳምንት ሐሙስ በይፋ ተግባራዊ ሆነ ይህ ምን ማለት ነው የምትለው ሀያ አራት ሀገሮች ስምምነቱ እስከመፈረም አልፈው አጽድቀው ያጸደቁበትን ሰነድ አስገብተዋል ስለዚህ የነጻ ንግድ ቀጠናው ተግባራዊ ሆነዋል ያ ማለት ምን ማለት ነው ከመቼ ጀምሮ ነው የሚጀምረው ቢያንስ ቢያንስ በመረህ ደረጃ በፈረንጆቹ አቆጣጠር ከሜይ ሰላሳ ጀምሮ ተግባራዊ ሆነዋል ያ ማለት ትርጓሜው አፍሪካ ሀገሮች እንደዚህ ሀያ አራት ሀገሮች አባል የሆኑት ሀገሮች የሚያመርቷቸውን እቃዎች እርስ በርሳቸው ለመናገድ ያለምንም ገደብ ወይም ደግሞ በጣም አናሳ በሆነ ገደብ ማንቀሳቀስ ይችላሉ፣ ማስገባት ማስወጣት ይችላሉ ማለት ነው። ኢትዮጵያ ከነዚያ ውስጥ አንዷ ነች። ለምሳሌ ይህ ማለት ከሌሎች ሀያ ሶስት ሀገሮች የሚመረቱ እቃዎች ወደ ኢትዮጵያ ሲገቡ ከሌሎች ከነዚህ ከሀያ ሶስቱ ውጭ ከሆኑ አገሮች የሚመጡ እቃዎች የሚኖርባቸውን ገደብ ወይም ማዕቀብ አያልፉም ወይም ደግሞ ያንን ገደብ ወይም ደግሞ የሚጣልባቸውን ቀረጥ የሚጣልባቸውን እግድ እነዚህ እነዚህኞቹ አያጋጥማቸውም እንደማለት አድርጎ መውሰድ ይቻላል። እነዚህ ሀገሮች የነጻ ንግድ ቀጠናው አባል ሲሆኑ ያመረቷቸው እቃዎች በጣም ባነሰ ወይም ደግሞ ያለምንም ገደብ በሌሎች ሀገሮች ውስጥ ሄደው መሸጥ ይችላሉ ማለት ነው። ይሄ ለአምራቾቹ ለነጋዴዎቹ የሚፈጥረው ትልቅ እድል አለ። አባል ሀገሮች መካከል የሚፈጥረው የኢኮኖሚ መተሳሰብ ይኖራል። በመርህ ደረጃ ይሄ ስርዓት ተዘረጋ ይባል እንጂ ተግባራዊ ይደረጋል ተብሎ በጉጉት የሚጠበቀው ሐምሌ ውስጥ በሚደረገው ስብሰባ ላይ ነው። በዚህ አጭር ጊዜ የተፈረመው ስምምነት በየአገሮቹ ምክር ቤት ጸድቆ ወደ ስራ መግባቱ እጅግ ከፍተኛ ስኬት ተደርጎ ይቆጠራል። በርካቶች የአፍሪካ ሀገራት መሪዎችን ሲያወድሱ ሰምቻለሁ፣ ባለሙያዎቻቸውን ሲያወድሱ ሰምቻለሁ። ነገር ግን ፈታኝ ድርድሮች ከፊታቸው ይጠብቋቸዋል እየተባለ ነው እነዚህ ድርድሮች ምንድን ናቸው እስካሁን ድረስ የተገኘው ውጤት በጣም ትልቅ ውጤት ነው ምክንያቱም መሰረታዊ የሆነው ስምምነት ተፈጽሟል ስምምነት ላይ ተደርሶ ያ ስምምነት ተግባራዊ ሆኗል ግን ያ ብቻውን በቂ አይደለም በአሁኑ ሰዓት ህጎች ላይ ነው የተስማሙት ከዚህ ጊዜ ጀምሮ ይህን ታደርጋለህ ያ ጥሩ ነገር ነው ግን ከዚያ አልፎ እያንዳንዱ አገር በተደራዳሪዎች አማካኝነት ዝርዝር እቃዎችን ይዘው እነዚህ እነዚህ እነዚህ እቃዎች ላይ ከዚህ በኋላ ዜሮ ቀረጥ፣ ምንም ቀረጥ ሳልጥልባችሁ እናንተ ያመረታችሁትን እኔ ገበያ ሴታላችሁ ይባባላሉ። እያንዳንዱ ሀገር ለእኔ ኢኮኖሚ በጣም አስፈላጊ ናቸው አሁን በሩም ብከፍት ይጎብኛል ብሎ የሚያምንባቸው የእቃ አይነቶች ወይም ደግሞ የአገልግሎት አይነቶች አካባቢ ላይ ደግሞ ለምነትነቱን አሁን በቀላሉ በቀጥታ መጥሰት ስለማልችል ተው ልቆይ፣ በሚቀጥሉ አምስት አመት ላርጋቸው፣ በሚቀጥሉ አስር አመት ላድርጋ ናቸው የሚል እያንዳንዱን እቃ የተመለከተ ዝርዝር የሆነ በጣም ፈታኝ የሆነ ድርድር ያስፈልጋቸዋል። ለዚህ ነው አሁን ያልከው አባባል በጣም ትክክለኛ የሚሆነ እነዚህ ድርድሮች መቼና የት ነው የሚደረጉት? እዚህ ላይ እቃዎችና አገልግሎቶች ብለን ጉድስ ኤንድ ሰርቪስ የሚለው ለያይተን ብንመለከተው እቃዎችን በተመለከተ ድርድሮቹ ሲካሄዱ ቆይተዋል። እስካሁን ድረስ አሁንም እየተካሄዱ ነው ያሉት። በየቦታው ነው የሚካሄዱ አብዛኛው ነገር በአካል አንድ ላይ መገናኘት የማይፈልግም። የአፍሪካ ሕብረት አለ ከመካከል ሆኖ ነገሮችን የሚያሳልጠው የሚያካሄደው ድርጅት እሱ ነው። በእሱ አማካኝነት የየሀገሩ ተደራዳሪዎች እያንዳንዱ ሀገር ቅድም ባልኩት መሰረት እነዚህ እነዚህን ዕቃዎች ለመክፈት ዝግጁ ነኝ፣ እነዚህ ዕቃዎች ግን ትንሽ ዘግየት እንድሉ ይፈልጋሉ፣ እነዚህ ንቶ ተጠቅሎ ተዘግቶ በተወሰነ ጊዜ እንዲቆዩ ይፈልጋሉ የሚሏቸውን ድርድሮች በዕቃዎችን በተመለከተ ይሄ ሐምሌ ላይ እያንዳንዱ ሀገር ጨርሶ ኒያሜ ላይ የሚካሄድ የመሬት ስብሰባ አለ እዚያ ላይ ሁሉ ነገር ቀርቦ ያልቃል ተብሎ ይጠበቃል። አገልግሎቶችን በተመለከተ ግን እስከሚቀጥለው ዓመት በፈረንጆች ቆጠራ እስከ ሁለት ሺህ ሀያ ድረስ ይካሄዳል ተብሎ የሚጠበቀው ምክንያቱም አገልግሎቶችን በተመለከተ ነገሮችን ወሰብሰብ ይላሉ፣ ከተለመደው ነገር ወጣ ይላሉ። በቀላሉ ለመግለጽ አስቸጋሪ ይሆናል። ለምሳሌ የአገልግሎት ስናወራ እዚህ ጋር የምናወራው የባንክ ቅርንጫፎች መክፈት አለመክፈት ወይም ደግሞ አንድ የችርቻሮ ንግድ ሱቅ መክፈት ይቻላል። ለክልል ሀገር የመጣ ሰው አገልግሎቶች በምንልበት ጊዜ እንደ ትራንስፖርት፣ እንደ ችርቻሮ ወይም ደግሞ ዲስትሪቢሽን የሚባለው አይነት አሰራር ላይ ቱሪዝም በተመለከተ ባንኪንግ፣ ፋይናንስ ብለን ተቋማት አካባቢ የምናያቸው ነገሮች እነዚህ ትንሽ መሰብሰብ ስላሉ ብዙም ደግሞ ልምዱም ስለሌለ ተጨማሪ ጊዜ በማስፈለጉ እስከሚቀጥለው ዓመት እስከ ሁለት ሺህ ሀያ ባለው ጊዜ ውስጥ ድርግሮች ይካሄዳል ተብሎ ይጠበቃል። ልካዋችን በተመለከተ ግን አሁን በጣም ትልቅ ለመዛ ላይ ተደርሷል። ሐምሌ ላይ ያ ማለት በአንድ ወር ጊዜ ውስጥ ማለት ነው ያልቃል ተብሎ የመጨረሻው ላይ ነው አሁን ተደርሶ ያለበት ሁኔታ ነው። ስምምነቱን የፈረሙና ስምምነቱን በየአገሮቻቸው ምክር ቤት ያጸደቁ አገሮች ቁጥር ይለያያል። አሁን ተግባራዊ ሲሆን በምክር ቤታቸው ያላጸደቁ አገሮች ላይ እንዴት ነው የሚሰራው? መልሱ እያንዳንዱ አገር ከተስማማና ስምምነቱን ከፈረመ በኋላ በየራሱ የውስጥ ሕግ አማካኝነት ማጽደቅ በፓርላማ በኩል አቅርቦ የማስጸደቅ ስራ እስካልሰራ ድረስ ያ አገር የነፃ ንግድ ቀጠናው አባል አይደለም። እነሱ ላይ ተግባራዊ አይሆንም። እነሱ የሚስተናገዱት ልክ አባል እንዳልሆኑ ሀገሮች። ልክ አሁን ለምሳሌ እንደምሳሌ ባነሳ ናይጄሪያ አልፈረመችም። ናይጄሪያ ስላልፈረመች ልታጸድቅም አትችልም። ስለዚህ ከናይጄሪያ የተመረቱ እቃዎች ወደ ኢትዮጵያ መምጣት ቢፈልጉ ልክ ከህንድ የሚመጣ እቃ ወይም ደግሞ ከአሜሪካ የሚመጣ እቃ ወይም ከጀርመን የሚመጣ እቃ በሚስተናገድበት ዘይቤ ነው የሚስተናገደው። ምክንያቱም የአፍሪካ ትልቅ ሀገር ብትሆንም ናይጄሪያ ስላልፈረመች ወይም ደግሞ የፈረመ ሌላ ሀገር እንወሰድ ለምሳሌ እና ያላጸደቀች ሀገር እንወሰድ ያቺ ያላጠበቀች ሀገር ታንዛኒያን መውሰድ ይቻላል እንደምሳሌ። ከታንዛኒያ የተመረቱ ሀገሮች ወደ ኢትዮጵያ ስመጡ ልክ እንደ ናይጄሪያ እቃዎች ወይም እንደ ህንድ እቃዎች የሚስተናገዱት እነዚህ ሀገሮች የንግድ ቀጠናው አባል እስከሚሆኑ ድረስ። አባልነት ማለት በሙዚቃ ማለት ነው። መጀመሪያ ሰነዱ መቀበል፣ ተቀብሎ በፓርላማቸው አማካኝነት አቅርቦ ማስጸደቅ። ከዚያ በኋላ እንደገና ቅድም ያለፋቸውን ዝርዝር የዕቃና አገልግሎት ታሪፎችን በተመለከተ እና ሌሎችንም ሌሎችንም ዝርዝር ድንጋጌዎች በተመለከተ አቅርበው በሌሎቹ በኩል ተቀባይነት ማግኘት አለባቸው። ስለዚህ ይሄኛው ልክ እንደ ኮንትራት እንደ ውል አድርጎ መውሰድ ይቻላል። የውሉ ፈራሚና አባል የሆኑ ሀገሮች ይጠቀሙበታል፣ ሌሎች አይጠቀሙበትም። ተስፋው አላማው፣ ሁሉም ሀገሮች ይፈርሙታል፣ ሁሉም ሀገሮች ያጸድቁታል። ስለዚህ ሁሉም የአፍሪካ ሀገሮች አባል የሆኑ አለሰሆኑ እቅዱ ያ በረጅም ጊዜ ያለ ነው። ለአጭር ጊዜ ግን አባል አይሆንም እነዚህ ሀገሮች እርስ ናይጄሪያን ጠቅሰውልኛል ቀደም ብለው። ከናይጄሪያ በተጨማሪ ቤኒን እና ኤርትራ ይሄንን የአፍሪካ አህጉራዊ ነፃ የንግድ ቀጠና አልፈረሙም ስምምነቱን አልፈረሙም። ስለዚህ በጋራ ገበያ ውስጥ አይገበያዩም ማለት ነው። ወደ ስምምነቱ እስኪመጡ ድረስ ለምሳሌ የኢትዮጵያና የኤርትራ ኩባንያ ስምምነቱን የፈረመ አገር እና ስምምነቱን ያልፈረመ አገር የሚያገኙትና የሚያጡት ልዩነቱ ምንድን ነው? በሶስቱ ሀገሮች ላይ ምን አይነት ተጽዕኖ ይኖረዋል? ለምሳሌ አሁን አሁን በጠየቅከው ላይ ተመስርቼ የኢትዮጵያና የኤርትራ ኩባንያ ጭምር እንውሰድ እንደምሳሌ ብጫማ ፋብሪካ ጫማ የሚያመርቱ ሁለት ፋብሪካዎች አሉ። አንደኛው ኤርትራ መሰረቱ፣ አንደኛው ኢትዮጵያ መሰረቱ። ኢትዮጵያ ኢትዮጵያ ውስጥ ያለው ጫማ ፋብሪካ ያመረታቸውን ጫማዎች ኬንያ ለመላክ ቢፈልግ፣ ቅድም ባልኳቸው በጣም በተለየ ምክንያት ኬንያ የለም ጫማን በተመለከተ እስካሁን ድረስ መክሰት አልፈልግም ካላለች መስጠቀል ኢትዮጵያ ውስጥ የተመረተው ጫማ ያለ ቀረጥ ኬንያ ገበያ ውስጥ ሂዶ ይሸጣል። ኬንያ ውስጥ የተመረተው ኢትዮጵያ ውስጥ ያለቀረጥ ቦታ ያለ ምንም የመጠን ገደብ ኳንቲቲቭ ሪስትሪክሽን የምለው ነገር አለ። መጠንም በተመለከተ የሚቀመጥ ገደብ አለ። ያለዚያ ገደብ ኢትዮጵያ ውስጥ መጥቶ ይሸጣል። ወንድሞ ኢትዮጵያው ኬንያ ውስጥ ሄደው ይሸጣል። ኤርትራ ውስጥ የተመረተው እቃ ግን ኬንያ ውስጥ ሄዶ ለመሸጥ የሚችልበት ምንም አይነት ቀዳዳ አይኖረውም አሁን በምንለው መንገድ ምክንያቱም ኤርትራ የዚህ የንግድ ቀጠናው አባል ስላልሆነች ማለት ነው። ነጸብራቁን ደግሞ ካየነው የኬንያ ወይም የኢትዮጵያ እቃዎችም እንደዚሁ ኤርትራ ውስጥ ያለ ቀረጥ ሊሸጡ አይችሉም ማለት ነው። ይሄ አሁን የምናወራው ነገር በጣም ወሰብሰብ የሚለውና ምናልባት አንዳንድ ለአእምሮ ከበድ የሚሉ ጥያቄዎች ሊያስነሳ የሚችሉ መቻለ ኢትዮጵያና ኤርትራ ሪሶርሳቸው የንግድ ግንኙነታቸውን ለማሳለጥ እየሞከሩ አይደለም ወይ? ኢትዮጵያ የአፍሪካ ንግድ ቀጣና አባል ሆናለች። ስለዚህ የኤርትራው እቃ ኢትዮጵያ ውስጥ ከገባ በኋላ ከኢትዮጵያ ፖሊስ ሀገር ሊሄድ አይችልም ወይ? የምን ጥያቄ ያስነሳል። ያኛው እንግዲህ ሌላ በጣም ቴክኒካል የሆኑ ወደ ዝርዝር የአንድ አንድ ዕቃ ከአንድ ሀገር የመጣ ነው። ይሄ ጫማ የኢትዮጵያ ጫማ ነው ለማለት ማሟላት ያለባቸው ሩልስ ኦፍ ኦሪጂን የሚባሉ የማንነት ልክ የእናንተ ፓስፖርት እንደምንይዘው እቃዎች ራሳቸው የማንነት መለከት ማሟላት ያለባቸው በጣም ዝርዝር የሆኑ ሕጎች ግንጋዜዎች አሉ እነሱን ማሟላ ሲኖርባቸዋል በት በጠቅለል ባለ ጎን መንገድ ስንመለከተው ናይጄሪያ በሚን ኤርትራ የሚመሩት እቃዎች ሌሎች የቀጠናው የንግድ ቀጠናው አባል ሆኖ ሀገሮች ውስጥ ገብተው ለመሸጥ ከፈለጉ ቀረጥ ከፍለው ልክ አፍሪካዊ እንዳልሆኑ ሀገሮች እቃዎች ነው የሚስተናገዱት። ይኸው ትልቁ ጥያቄ። ፕሮፌሰር መላኩ ጎብዬ በጣም አመሰግናለሁኝ።